የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ታህሳስ 21 2016 ዓ.ም ዝግጅታችን ጀመረ። ከኢትዮጵያ ውጭ የሚኖሩ ትውልደ ኢትዮጵያውያን የአውሮፓውያኑን አዲስ ዓመት እንዴት ያከብራሉ? በአብዛኛው እዚህ እስካለን ልጆች እስካፈርላንድ ድረስ ባህሉንም ክርስትና እምነት የምንጋዳው ስለሆነ የክርስማስ ባህሉን በሰፊ ነው ቤተሰብ ተሰባስቦ በሰፊ ነው ያከበር ነው። አካባቢውን በተመሳሳይ። ከዛ ውጭ አዲሱ ዓመትም ቢሆን ያው አብዛው ያለንበት ነው የምንኖርበት ነው የምንጠቀምበት ነው ከሞላ ጎደል አዲሱ ዓመትም በተመሳሳይ በሰላም በመድረሳችንን ሁላችን ሰላም በመሆናችን ቤተሰቡ ከግምት አስገብተን በትልቁ የምናከብረው ነው። የሚሆነ ሁለቱን እኛንም ይንን ያው እንግዲህ ለእኔ በጣም በጣም አብልቼ ደስ የሚለኝ ኢትዮጵያው ኒውር ነው። ኒውር ስፔሻል የኢትዮጵያን ይመርጣሉ ያለው በዓል ልጆቹ አበባየሁ ሲሉ ቤተሰብ እንዴት እንደሚጠብቅ እናት አባት ከሆነ ያለው የዳቡ ጨዋት የምታደርገው ነገር ሁሉ ነገር ኢትዮጵያው በጣም የሰማችኋቸው በዩናይትድ ስቴትስ ቨርጂኒያ ግዛት ነዋሪ የሆኑትን ወይዘሮ አያንቱ አበበና አቶ አበባየሁ አሉላን ነው። ሌሎች በአሜሪካ የሚኖሩ ትውልደ ኢትዮጵያውያንንም አነጋግረናል። አዲስ አበባ የዲፕሎማቲክ ሲቲ ስለሆነች እና የተለያዩ የውጭ ዜጎች የሚገኙባት የተለያዩ ኤክስፓቶች እና ዲፕሎማቶች የሚኖሩባት ከተማ በመሆኗ እንደዚህ አይነት ዓለም አቀፍ ዝግጅቶች መደረግ አለባቸው ብለን በሱ ምክንያት ይህንን ዝግጅት አዘጋጅተናል። አሁን ደግሞ የሰማችሁት የፒኤምጂ ኢቨንትስ ስራ አስኪያጅ የሆነውን ናው ሰናይ አያሌውን ነው። የበርካታ ዓለም አቀፍና ቀጠናዊ ተቋማት መቀመጫ በሆነችው አዲስ አበባስ የፈረንጆቹ አዲስ ዓመት አከባበር ምን እንደሚመስል እንቃኛለን። ሰላም፣ ጤና ይስጥልኝ ክቡራትና ክቡራን አድማጮች የእለተ እሁድ ታህሳስ 21 2016 ዓ ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና ደረጀ ደስታንን ንጉሱ ታምሬ በቅንብሩ አብረው ይቆያል። የፕሮግራሙ ዋና አዘጋጅ ቆንጅት ታየናት። በምሽቱ መሰናዷችን የተለያዩ ማኅበራዊና ኢኮኖሚያዊ ጉዳዮችን እንዳስሳለን። ዘና የሚያደርጓችሁንም ሙዚቃዎች አሰናድተናል። ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም። እንደምን አመሻችኋል! ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። በጋዛ ሰርጥና በግብፅ መካከል ያለው ድንበር ከጦር እንቅስቃሴ ነፃ መሆኑን ለማረጋገጥ በእስራኤል ቁጥጥር ስር ሊሆን እንደሚገባ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔትንያሁ ትናንት በነበረ ጋዜጣዊ መግለጫ ላይ ተናግረዋል። የእስራኤል ሐማስ ጦርነት 13ኛ ሳምንቱን በያዘበት በአሁኑ ሰዓት በተሰማው ንግግራቸው ጦርነቱ ተጨማሪ ወራትን ሊወስድ እንደሚችልም አክለዋል። እስራኤል የድንበሩን ቀጠና ከተቆጣጠረች በአውሮፓውያኑ 2005 ዓ ም ከስፍራ የወጣችበትን ሂደት በመሻር ለአመታት በሐማስ እጅ ውስጥ የነበረውን የተነጠለ ስፍራ ዳግም በእጇ እንዲገባ ያደርጋል። የፊላደልፊ መተላለፊያ በትክክለኛው አጠራር ለማስቀመጥ የደቡባዊው የጋዛ ጫፍ በእኛ እጅ ውስጥ ሊሆን ይገባል መዘጋት አለበት ሌላ አይነት አደረጃጀት የምንፈልገውን ከጦርነት ነጻ ቀጠና ሊያረጋግጥ አይችልም ብለዋል ኔትንያሁ ኔትንያሁ እስራኤል የፍልስጤን ግዛት ውስጥ ባደረገችው የጦር ዘመቻ አማካኝነት ስምንት ሺህ ያክል ተዋጊዎች እንደተገደሉ ተናግረዋል ጦርነቱ በጥቅምት ወር ከተቀሰቀሰ ወዲህ 21672 ሰዎች ተገድለዋል 56 ሺህ ያክሉ ደግሞ ቆስለዋል በሐማስ የሚተዳደረው የጋዛ የጤና ሚኒስቴር በቅዳሜ መግለጫው ላይ እንዳስታወቀው መግለጫው በሰላማዊ ሰዎችና በተዋጊዎች መካከል ልዩነትን አላስቀመጠም። በዲሞክራቲክ ሪፐብሊክ ኮንጎ የተቃዋሚ ፕሬዚዳንታዊ እጩዎች ቡድን አጨቃጫቂው ምርጫ ጊዜያዊ ውጤት ከተለቀቀ በኋላ ደጋፊዎቹን ወደ አደባባይ በመውጣት ተቃውሞ እንዲያሰሙ ጠይቀዋል። የኮንጎ ምርጫ ኮሚሽን በአውሮፓውያኑ አቆጣጠር ታህሳስ ሀያ የተደረገውን ምርጫ ሙሉ ውጤት በዛሬ ዕለት ይፋ ያደርጋል ተብሎ ይጠበቃል። ተቃዋሚዎቹ ማጭበርበር እንዲፈጸም የሚያግዝ በምርጫ ውስጥ የተንሰራፋ የሥነ ሥርዓት ጥሰት መኖሩን ተናግረዋል። ዋናዎቹ የተቃዋሚ ፓርቲ እጩዎች በጋራ ባወጡት መግለጫ የስሙላ ምርጫውንና ውጤቱን እንቃወማለን ብለዋል። ሁሉም በሚስማሙበት ቀን ከአዲስ አስመራጭ አካል ጋር አዲስ ምርጫ እንዲካሄድም ጠይቀዋል። የተጭበረበረው ምርጫ ከታወጀ በኋላ ሕዝባችን በአጀብ ወደ ጎዳና እንዲወጣ ጥሪያችንን እናቀርባለን ሲሉም አክለዋል። የኮንጎ መንግስት ምርጫው በድጋሚ እንዲካሄድ የቀረበለትን ጥሪ ውድቅ አድርጓል። የቁሳቁስ እጥረት፣ የተራዘመ የምርጫ ቀን እንዲሁም ግልጽ ያልሆነ የምርጫ ቁጥራ አለመግባባትን ያባባሰ ሲሆን በስፋት ምዕራብ አውሮፓን የምታክለውና የዓለም ቀንደኛ የኮባልትና ሌሎች ውድ ኢንዱስትሪ አገዝ ጥሬ እቃዎች አምራች የሆነችውን ሀገር ለበለጠ ለመረጋጋት እንዳይዳርጋት ስጋት አጭረዋል። በብሔራዊው የምርጫ ኮሚሽን በኩል ባለፈው ሳምንት ይፋ የተደረገው ጊዜያዊ ምርጫ ውጤት ፕሬዚደንት ፌሊክስ ትሸክዲ በወቅቱ ከተቆጠረው 17.8 ሚሊዮን ድምፅ 72 በመቶውን በማግኘት 18 ተፎካካሪዎችን እየመሩ እንደሆነ ያሳያል። ዘገባው የፈረንሳይ ዜና አገልግሎት ነው። አንድ የዩናይትድ ስቴትስ የጦር መርከብ ጥቃት ለደረሰበት እቃጫኝ መርከብ የእርዳታ ጥሪ መልስ ከየመን የተተኮሱ ሁለት ጸረ መርከብ ባለስቲክ ሚሳይሎችን ቅዳሜ ዕለት መጥቶ እንደጣል አስታውቋል። ሚሳይሎቹ በኢራን ከሚደገፉት ሁቲ ሚሊሻዎች ከተቆጣጠሩት ግዛት የተተኮሱ እንደነበሩ የዩናይትድ ስቴትስ ማዕከላዊ እዝ በማህበራዊ መገናኛ ገጹ ላይ አስታውቋል። እዙ የአሁኑ ጥቃት ከአውሮፓያኑ ሁዳር 19 ወዲህ ሁቲዎች ባለም አቀፍ መርከቦች ላይ ያደረሱት 23ኛው ህገወጥ ጥቃት መሆኑንም አክሏል። ሁቲዎቹ ቁል ፍ በሆነው የቀይ ባህር መስመር ላይ በሚተላለፉ መርከቦች ላይ ያነጣጠሩ እስራኤልና ሐማስ በሚፋለሙበት ጋዛ ለሚገኙ ፍልስጤማውያን ድጋፍ መግለጫ መሆናቸውን የተናገሩላቸውን ተደጋጋሚ ጥቃቶች አድርሰዋል። የየመን አማጽያን የሚያደርሱት ጥቃት እስከ 12 በመቶ የሚሆነውን የዓለም ንግድ እንቅስቃሴ መተላለፊያ የሆነውን መስመር አደጋ ላይ እየጣለ ሲሆን ዩናይትድ ስቴትስ በቀይ ባህር ላይ የሚተላለፉ መርከቦችን ለመከላከል በዚህ ወር መጀመሪያ ላይ የዓለም አቀፍ የባህር ኃይል ግብረ ኃይል እንድታቋቁም አነሳስተዋታል። ዘገባው የአሶሺየትድ ፕሬስ ነው። አዲስ የመከላከያ ሚኒስትር ሹመትን ተከትሎ ባደረገችው ከፍተኛ ሽግሽግ ቻይና አራት የጦር ኃይሎች ስትራቴጂካዊ ሚሳይል ክፍል ጀኔራሎችን ጨምሮ ዘጠኝ ወታደራዊ ባለሥልጣናትን ከፓርላማዋ አባራለች። የገዢው ኮሚኒስት ፓርቲ ማዕከላዊ ኮሚቴ ስብሰባ ካደረገ በኋላ አርብ መገባደጃ ላይ በመንግስት የዜና ወኪል ዢንዋ ውሳኔው ይፋ ሆኗል። ለባለሥልጣናቱ ከሥልጣን መነሳት ምንም አይነት ማብራሪያ አልተሰጠም። የባለሥልጣናቱ መነሳት የሀገሪቱ የጦር ሚኒስትር የነበሩት ሊ ሻንግፉ ከስልጣን ከተነሱ በኋላ ከተደረጉ ተከታታይ የጦር ኃይል ውስጥ የከፍተኛ አመራሮች ሽግሽግ እርምጃዎች መካከል አንዱ ነው። ባለፈው መጋቢት ተሹሞ የነበሩት ሊ በይፋ በጥቅምት ወር ከሥልጣን መነሳታቸው ቢነገርም ከነሐሴ ወር ጀምሮ ከሕዝብ እይታ አርቀዋል። ያሉበት ስፍራም አይታወቅም። አርብ ዕለት ቤጂንግ ዶንግ ጁንን አዲስ የመከላከያ ሚኒስትር አድርጋ በመሾም ቁልፍ የሆነውና ለውራት ክፍቱን የቆየው የሹመት ስፍራ እንዲሞላ አድርጋለች። የቤጂንግ የኒኩሌር ጦር መሳሪያን የሚቆጣጠረው የቻይናው ሚስጥራዊው የሮኬት ኃይል አመራር የቀድሞ አለቃ ላይ የሙስና ምርመራ መደረጉን የመገናኛ ብዙሀን ይፋ ካደረጉ በኋላ ባሉት ቅርብ ጊዜያት ውስጥ ለውጦች ታይተዋል። ከብሔራዊው ህዝባዊ ኮንግረስ የተባረሩት ዘጠኝ ባለሥልጣናት ያልተመረጡ ተወካዮች ነው በፓርላማው ውስጥ ቆይተዋል። የባለሥልጣናቱ መባረር ባለሥልጣናቱ ምርመራ ተከፍቶባቸዋል የሚለውን ግምት በማጉላት በጉዳዩ ላይ ሲሰራጩ የነበሩ ወሬዎች እርግጥ መሆናቸውን ማሳየቱን በዩናይትድ ስቴትስ መሠረቱን ያደረገው ሲኖ ኢንሳይደር የተሰኘው በቻይና ፖለቲካ ላይ ያተኮረው ተቋም አስታውቋል። አድማጮቻችን ለምሽቱ የነበሩን አጫጭር ዜናዎች እነዚህ ነበሩ። ከቀሪ የእሁድ መሰናዶች ጋር አብራችሁ ቆዩ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ታህሳስ ሀያ አንድ ሁለት ሺህ አስራ ስድስት ዓ.ም የመስታወት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። እኔ ቲክቶክ ተጠቅሙ ይልቅ በከፍተኛ ደረጃ ጉዳቱ የሚያመዝን አሁን አንዳንድ ወጣቶች ምናልባት ገንዘብ አግኝተውበት ሊሆን ይችላል። በአብዛኛዎቻቸው ወጣቶች እጅግ እጅግ በሚያሳዝን ሁኔታ ጉዳት እየደረሰባቸው እንደሆነ ነው። እና በድርጅታችንም ውስጥ የተለያዩ ወጣቶች እየመጡ የምንሰማው። ቀደም ሲል የሰማችሁት የህይወት ክልሎት ስልጠና ላይ የሚሰሩትን አቶ ብርሃኑ ራቦ ነው። በኢትዮጵያ ወጣቶች የማህበራዊ ትስስር መተግበሪያ አንዱ የሆነውን ቲክቶክ እንዴት ይጠቀማሉ ከሚል የተቀነጨበውን የሰማችሁት። በዚህ ጉዳይ ላይ የስነ ልቦና ባለሙያ አስተያየት ጨምረን ወደ ኋላ ላይ ሙሉ ዘገባውን ወደ እናንተ እናደርሳለን። ዛሬ እንግዲህ በአውሮፓውያን ዘመን አቆጣጠር አሮጌው የ2023 ዓመተ ምሕረት ተሰናብቶ አዲሱ 2024 የሚጀምርበት ዋዜማ ላይ እንገኛለን። ትክክል ነህ ደረጀ። የምሽቱ መሰናዷችንም በአመዛኙ በተለይ በውጭ የሚኖሩ ትውልድ ኢትዮጵያውያን በዓሉን በምን መልኩ ያከብሩታል፣ በኢትዮጵያ ስ ቀኑ በምን መልኩ ይታሰባል የሚሉ ጉዳዮችን እንቃኛለን። በዛሬው ዕለት በዓለም ዙሪያ እየተከበረ ያለውን የአውሮፓውያን የዘመን መለወጫ ለምታከብሩ በሙሉም እንኳን አደረሰ እንዳደረሳችሁ እንላለን። አዎ እንኳን አደረሳችሁ። አዲስ ዓመት እንግዲህ ዘመን የሚቀየርበት ብቻ ሳይሆን በርካቶች በአዲስ ዕቅድ፣ አዲስ ምኞት፣ አዲስ ተስፋ ዓመቱን የሚጀምሩበትም ጭምር ነውና እኛም ዝግጅታችንን ይህን ስሜት ሞቅ በሚያደርግ ሙዚቃ እንጀምራ እንግዲህ የመጀመሪያው የሙዚቃ ምርጫችን አባ በሚል የቡድን ስማቸው የሚታወቁት ሁለት ሴት የስዊድን የሙዚቃ ቡድን አቀንቃኞች ናቸው። እንደ አውሮፓውያን አቆጣጠር በ1980 ሀፒ ኒውየር እያሉ የተጫወቱትን ሙዚቃ ነው የምንጋብዘው። ይሄ ሙዚቃ በተመሳሳይ ጊዜ ፌሊሲዳድ በሚል በስፓኒሽ ቋንቋም ተዚሟል። በእንግሊዝኛው የተለቀቀው ግን እንደ አውሮፓውያን አቆጣጠር አሁንም በ1999 ለፈረንጆቹ የሚሊኒየም በዓል ነበር። ሀፒ ኒውየር ሙዚቃው ይቀጥላል። አባ የተሰኘው የሴቶች የሙዚቃ ቡድን የተጫወተውን ሀፒ ኒው ይር የተሰኘውን ለስለስ ያለ ሙዚቃ ነው አዳምጠን የተመለስ ነው። ዛሬ የአውሮፓውያንን አዲስ ዓመት በማስመልከት ለስለስ ያሉ የባህር ማዶ ሙዚቃዎችን ነው የምንጋብዘው። በዚሁ የመጀመሪያ መሰናዶ አድርገን ወደ አዘጋጀነው ዘገባ እንለፍ። ከኢትዮጵያ ውጭ የሚኖሩ ትውልደ ኢትዮጵያውያን የአውሮፓውያኑን አዲስ ዓመት እንዴት ያከብራሉ? ዛሬ ዋዜማው የሚከበረው አዲሱ የአውሮፓውያኑ 2024 ዓመት የመጣው የአውሮፓውያኑና በኢትዮጵያውያኑ የገና በዓል መካከል ነው። የኢትዮጵያ የልደት በዓል የሚከበረው ታሳስ 29 2016 ሲሆን በአውሮፓውያኑ ገና የተከበረው ባለፈው ሰኞ፣ እንደ ኤሮፓ አቆጣጠር ታሳስ 25 ነው። ትክክል ብለሃል ደረጀ። እንግዲህ በውጭ ሀገር የሚኖሩ ትውልደ ኢትዮጵያውያን ቤተሰቦች ደግሞ እንደየእምነታቸው ሁለቱንም በዓሎች አቻችለው ለማክበር ይሞክራሉ። ደረጃ እንግዲህ አንተም በባህል ልዩነት ሳቢያ በኢትዮጵያና ና ከኢትዮጵያ ውጭ ስላለው የባህል አከባበር ልዩነት እዚህ ዩናይትድ ስቴትስ ነዋሪ የሆኑትን ወይዘሮ ብሌን ሙሉጌታ፣ አቶ አበባየሁ አሉላ ና ወይዘሮ አያንቱ አበበን አነጋግራቸዋል። እስኪ ስለ ሁሉም በዓላት ስላላቸው መልካምና ፈታኝ ጎኖች ያጫወቱህን ከተከታዩ ፕሮግራም ተከታትለን እንመለስ። የሁለት ልጆች አባት የሆኑት የቨርጂኒያው ነዋሪ አቶ አበባየሁ አሉላ በትውልድ ኢትዮጵያዊ በነዋሪነታቸው አሜሪካዊ በመሆናቸው የገና እና አዲሱን ዓመት ያከበሩትና የሚያከብሩት በዚያ መንፈስ ውስጥ ነው መሆኑን ይገልጻሉ። እዚ ሀገር የምያለን በርካታ በዓሎች በተለይ ይሄኛው በዓል ክርስማስ ከክርስትና እምነታችን ጋርም የሚሄድ የምናምንበትም ነው። የሀገራችንም ልደት በዓል አካባቢ ተመሳሳይ ነው። በአብዛኛው እዚህ እስካለን ልጆች እስካፈርላን ድረስ ባህሉንም ክርስትና እምነትን የምንጋዳው ስለሆነ የክርስማስ በዓሉን በሰፊው ነው ቤተሰብ ተሰባስቦ በሰፊ ነው ያከበር ነው። አካባቢውን በተመሳሳይ ከዛ ውጪ አዲሱ ዓመትም ቢሆን ያው አብዛው ያለንበት ነው፣ የምንኖርበት ነው፣ የምንጠቀምበት ነው። ከሞላ ጎደል አዲሱ ዓመትም በተመሳሳይ በሰላም በመድረሳችንን ሁላችንም ሰላም በመሆናችን፣ ቤተሰቡም ሀገራችንም አካባቢ ሰላም በመሆናችን ይህንን ከግምት አስገብተን በትልቁ የምናከብረው ነው የሚሆነ ሁለቱንም እኛንም ይህንንም፣ ያው እንግዲህ እዚህ እስካለን ይህንንም ባህል እንቀራለን እኛ ግና በዓልም፣ እዚህ ሀገር በጣም በሰፊው ነው የሚከበሩ ኢትዮጵያ ከሚከበሩ የሚያንሳ ለም እንዲህን እያንዳንዱ ኢትዮጵያዊ ና በሰፊው የምናከብረው የተለ የቨርጂኒያ ነዋሪና በዲሲ ሜሪላንድና ቨርጂኒያ የቤት አሻሻጭ ወይም የሪል ስቴት ወኪል የሆኑት ወይዘሮ ብሌን ሙልጌታ ከኢትዮጵያ የወጡት በልጅነታቸው መሆኑን ይገልጻሉ። ይሁን እንጂ የሚኖሩበትን አገር በዓል በልጅነታቸው ያደጉበትን አገር ባህል ለልጃቸው ከማስተማር ጋር በማክበር እንደሚያሳልፉት ይናገራሉ። የገና በዓል ማለትም የአሜሪካንም፣ እኔ ልጅ አለኝ የኢትዮጵያንም ሁሌ እንዳከበርኩ ነው የኖርኩት ልጅም ሆኜ ካናዳ እያለው ከኢትዮጵያ የወጣሁት በጣም ልጅ ሆኜ ነው። ሁሉንም ነው። ዊ ሉክ ፎር ልጅ ሆነ ሁለቱንም ነው የምትፈልገው። ልጅ ሆኜ ያው የኢትዮጵያ ላይ ጊፍት እንደማይሰጠኝ ያውቀዋለሁ። አሁን ደግሞ የልጅ እናት ሆኜ ልጄንም በደንብ ይገባዋል እና የምነግረው ሁሌ የአሜሪካ ገና ያው ጊፍት ጓደኞቹም ስለሚያገኙ እንጂ እስከ ተወሰነ እድሜው ድረስ ጊፍት ራሱ አልፈልግም ብዬ ነበረ። ግን ከባድ ነው። በዩናይትድ ስቴትስ የሚከበረውን የገና በዓል በተለይ እዚህ ሀገር በሚወለዱ ልጆች ስለሚጠበቅ ከኢትዮጵያው ገና ይልቅ ይበልጥ የምናከብረው እዚህ አሜሪካ ያለውን የገና በዓል ነው የሚሉት ደግሞ ለ19 ዓመታት ያህል እዚህ ነዋሪ መሆናቸውን የገለጹልን የሁለት ልጆች እናት የሆኑት የቨርጂኒያዋ ነዋሪ ወይዘሮ አያንቱ አበበ ናቸው። እንግዲህ ሁለት ባህል እናከብራለን ግን ሞር የአሜሪካ ሀገር ነው የምናደርገው። እኔ ቤተሰብ ውስጥ እዚህ ሀገር የአሜሪካን ክሪስማስ በጣም እናከብራለን። ልጆቹ በጣም የሚጠብቁት ነው። የኢትዮጵያን ገና ደግሞ ያው ብዙ ጊዜ ስራ ላይ ይውላል። በ- ስራ ላይ ሆነን ልናከብረውም እንችላለን ወይ ደግሞ ቤት በዊኬንድ ላይ ወይ በ- ቀን ላይ ከዋለ እንደ ፋሚሊ እናከብረዋለን። እንግዲህ ብዙ ጊዜ የምናከብረው የአሜሪካን ክሪስማስ ገና ነው። በተለይ የገና በዓልን አስመልክቶ በአሜሪካ የሚከበረውን የገና የተለየ የሚያደርገው ሰዎች እጅግ ከሚቀርቧቸው ሰዎች ጋር የስጦታ መቀባበያ በዓል ጭምር አድርገው ስለሚመለከቱት ነው ይላሉ ወይዘሮ አያንቱ። እንግዲህ ልዩነቱ የዚህ ሀገር ገና፣ ስለ ገና ካወራል ብዙ ጊዜ ሁሉ ሰው እኩል ያከብረዋል። ልጆቹ በጣም ይጠብቁታል እዚህ ሀገር የስጦታ መቀባበያ ትልቅ ነገር ተደርጎ ነው የሚታየው እና ልጆቹን በጣም ይጠብቁታል እንደ ፈንም እንደ ሌ ነው እንደ ትልቅ ስጦታ መቀያሪያ ጊዜ ያደርጉታል። ግን ያ ምንን ያሳያል? ብዙ ጊዜ ለምትቀርበው ሰው የሚወደውን ነገር በዛ ቀን ይሸጣል፣ ለልጆች፣ ለባለቤት፣ ለእናት፣ ለአባት፣ ለወንድም፣ ለእህት እና እንደ ትልቅ በዓል ተደርጎ የሚከበረው ደስታን መግለጫው ለሰው ስጦታ በመስጠት ይገልጹታል። ወይዘሮ ብሌን በአሜሪካ የሚከበረው የገና በዓል ሌላ ደስ የሚያሰኝ ነገር አለው ይላሉ። የአሜሪካ ደስ የሚለው ወይም የኖርዘን አሜሪካ ሆሊዴይ ከትምህርት ቤት ልጆች ይወጣሉ። ብዙ ሰራተኛ ስራ አይሰራም፣ ዝግ ነው። ጋቨርንመንት ኦፊሶች ዝግ ናቸው። ካይንድ ኦፍ በቃ ሰው እንዲያት የሚያደርገው ጊዜያቶች ናቸው እንደዚህ የጋቨርንመንት ሆሊዶች ሲሆኑ ማለት ነው። ጤኒ ስራ ሁሌም ነው የምሰራው፣ ስለዚህ ምርጫ የለም ግን ያን ቻንስ ይሰጣልና አብሮ ማታለፍን ማክበርን፣ ግርግሩ ደስ ይላል። ይሁን እንጂ ከአሜሪካው የገና በዓል የማይወዱት ነገር መኖሩን የሚናገሩት ወይዘሮ ብሌን በተለይ ከልጆች ጋር በተያያዘ የስጦታው አይነትና ውድነት እጅግ አስቸጋሪ መሆኑን ይጠቅሳሉ። ከዚህ አንጻር ከኢትዮጵያ የበዓል አከባበር ጋር ያለውን ልዩነት በማብራራት ያነጻጽራሉ። ግፍት ማላምንበት ያው የጂሰስ በርቴ ነው ብለን ካመን ለምንድን ነው በዛ ቀን ግፍት የሚሰጣጠው በሚለው ማለት ነው። እና የዚህ ሀገር ደስ የማይለኝ ስትረሱ በተለይ ትልልቅ ፋሚሊ ያለው ድሮ ደግሞ እኔ ለሁሉም ሰው መግዛት ብዬ አለብኝ ብዬ ልሽ ጽፌ ገንዘብ መድቤ ከዛ ደግሞ ጊዜው አይገኝም ለመግዛት ግፍቶ ስሱ ስትረስ ነው ብዬ አምናለሁ። የኢትዮጵያ ግን ጥሩ ምግብ ሰርተ ምግብ ሰርተ ወይም ፋሚሊ ጋር ተጠርተ ቤተክርስቲያን ታድሮ፣ ሞር ኦፍ ሴሌብሬሽን ነው የፍቅር የቤተክርስቲያን እና በቃ አብሮ መብላትን መጫወትን እንትን ይላሉ። ውዳውት ጊፍት መግዛት አለብኝ ብሎ በቃ ሳትጨነቅ። ስለዚህ ለእኔ ለእኔ ፐርሶናል ኦፒኒን ደስ የሚለኝ የኢትዮጵያ ገና ነው፣ በጣም ደስ የሚለኝ። አሁን እንግዲህ ኑሮም ተወዷል፣ የኢኮኖሚም ጉዳይ አለ። ገና በዓል ደግሞ ብዙ ጊዜ የስጦታ ነገር ነው፣ በተለይ የዚህ ሀገሩ ና ከዛስ አንጻር ምን ይነግሩናል? የራሴን ኤክስፔሪንስ ልነግርህ ይችላለው። አይ ሃቭ አ ፎርን ወልድ ሰን ልጅ አስራ አራት አመቱ ነው ጥሩ ልጅ ነው ፎር ሞስት ፓርት። ግን አንድ ልጅ ስትሆን ሁሉ ነገር ይገዛልኛል ብለህ ነው የምታስበው እና ፒሲ ይሄ ጌም መጫወቻ ኮምፒውተር ፈልጋለሁ አለኝ። ስንት ነው? ስለ ሁለት ሺ ብር ለ ሁለት ሺ በአሜሪካ ብር አይኔ አልገዛልህም አልኩት። አንዴ ፊቱን በቃ አጠቆረው፣ ተናደደ፣ ተበዛጨ። ከዛ ለሊት ላይ በረና እንኳኳና መጣና ጥሩ ኒውስ አለኝ አለኝ። አይ ሴል ላይ ዘጠኝ መቶ ብር አግኝቻለሁ አለኝ። እኔ ዘጠኝ መቶ በኢትዮጵያ ካልሆን አልገዛልህም አለው። አሁንም አዝኖ ተመለሰ። ና ረበሸኝ፣ እንዴ አልኩኝ። በቃ ይገባኛል ብለው ያስባሉ ሞት ሰዎች ማለት ነው። ይሄ ይገባኛል። እና ደወልኩለት ና ውጭ ልገዛለት ጊፍት። ወጥቼ መግዛትም አልፈለኩም፣ ተናደድኩ። ደወልኩለት እና አስረዳሁት እና አፖሎጃይዝ አደረገ ማለት ነው። ኤክስፔክቴሽን ሳይታረኩት ግን፣ እኔ አውቃለሁ ብዙ ቤተሰቦች የራሳቸውን ቤት ሳይሞር ልጆቻቸውን ሳትስፋይ ለማድረግ የሚተባበሩ አሉ። እኔ በዛ አላምንም። እኔ እናቴ ነፍሷን የማረው እንደዚህ ልጅ ሆነ ሳስታውስ ራቱ በአዲሱ ዓመት ልብስ አትገዛልንም ባይኖረኝስ ብላ ማለት ነው። እና ያን ኤክስፔክቴሽን በዛ ቀን ለወር ማድረግ ነው። ኑሮ በጣም ተወደዋል፣ ግሮሰሪም ተወደዋል። እና በተለይ ሶስት አራት ልጅ ላለው ከባድ ነው። እና ስትረስፉል ታይም ነው ብዬ አስባለሁ። አይተ እንደሆነ ዳታው እንኳን ስርቆት ሁሉ የሚበዛው በዚህ ጊዜ ነው። ለምን ሰው ፍረስትሬትድ ስለሆነ ማድረግ ስለሚፈልግ ለልጆቹ እኔ የሚመለው በቃ የእግዚአብሔር ልደት ባልሆነበት ቀን ማድረግ በልደታቸው ቀን ስፔሻል ማድረግ እና ይሄንን ቀን ከፋሚሊ ጋር እንጂ የሚደረግበት ቀን ቢሆን ደስ ይለኛል። ወይዘሮ አያንቱ የገና በዓል ለልጆች ትልቁ ስለሆነ እዚህ የስጦታ ዝርዝር ሁሉ ጽፈው ልጆች እንደሚጠብቁ ያስረዳሉ። አዎ ትክክል ናቸው። ደግሞ እንደዛ ነው ልጆቹ ያንን ቀን ኤክስፔክት አድርገው የሚጠብቁት ያው በሊስት ጽፎው ነው የሚያስቀምጡልህ አንተ ደግሞ ያን ፕሮቫይድ ለማድረግ በጣም ትጥራለህ። እንግዲህ ሁሉም ሰው እንደ ራሱ ነው የሚኖረው፣ ግን ያ ነገር እንደ ትልቅ ነገር ስለሚወስድ ለማሟላት ስትል ከአቅም በላይ በሆነ መንገድም አውጥተህ ልትገዛ ትችላለህ። ኢቨን ባይኖር እንኳን በክሬዲት እዚህ ሀገር ክሬዲት የሚባል ነገር አለ እንግዲህ እንደምናውቀው፣ በእሱን ገዝተህ ለማሟላት ትሞክራለህ። ሌላ ይሄ ነገር ከወሰድከው የስ እውነት ነው ለሀገሪቷ የቢዝነስ ማመንጫ ስለሆነም ነው በዛ ጊዜ ሁሉ ነገር የሚሸጥበት ሰው እውነት ነው። ብዙ ብር ያስወጣሃል፣ እና ለሰውም አቅሙን ለሌለው ሰው ከባድ ጊዜ የሚሆነው ያንን ለማስደሰት፣ ሌላውን ሰው ለማስደሰት መደረግ አለበት ተብሎ ነው የተቀመጠውና ከዛ አንጻር ብዙ ወጪ አቶ አበባየሁ አሉላ። በተለይ በጣም የሰፋ ቤተሰብ ላለው ሰው የገና በዓል ስጦታ ልውውጡ በጀት እንዳያቃውስ አስቀድሞ ማቀድ እንደሚገባ ይመክራሉ። ልክ ነው። ቀላል አይደለም። በተለይ በጣም ሰፊ ኤክስቴንድ በጣም የሰፋ ቤተሰብ ያለው በሰፋ ደረጃ ዘመድ አዝማድ ጋር በገና እንደዚህ መልክ የመለዋወት የስጦታ ልውጥ ፕሮግራም ውስጥ የሚገቡ ሰዎች በጣም ከባድ ነው። ቀላል አይሆንም። በእርግጥ እንግዲህ የሚያስፈልገው ምንድን ነው ታስቦ የተቀመጠ ከፊት የሚመጣ ቀን ስለሆነ ለዛ የሚያስፈልገው ቀድሞ መዘጋጀት እያንደሉና ደግሞ ሌሎች የበጀት የኑሮ ሁኔታዎች እንዳያቃውስ ቅድመ ዝግጅት አድርጎ ፕላን አድርጎ አስቀምጦ ያን ማድረግ ተገቢ ነው። አሜሪካኖቹ በአብዛኛው የግናሱ የገና ስጦታ ወይም የክርስትማስ ስጦታ የሚገዙት በእለቱ በሰሞኑ አይደለም። የሰሞኑ ግፊያ እንደጠበቀው ነው። በአብዛኞቹ ብዙዎቹ ግን ቀደም ብለው በየጊዜው እየገዙ የሚያስቀምጡ ስለ ክሌ ያስፈልጋል፣ ለዚህኛው ያስፈልጋል እያሉ እያለሙ በጀታቸውን አስቀምጦ በየጊዜው እየገዙ እየገዙ አስቀምጦ፣ ያ በዓሉ ሲመጣ ብዙ ውጥረት የለም። የተዘጋጀውን ነገር እያሸጉ እየጠቀልለው የሚያስፈልገውን አዘጋጀት መለዋወጥ የሚሆነው በአብዛኞቻችን ግን እለቱ ሲቃረቡ ወይም ሳምንት አስር ቀን ሲደር በጣም የተጣበበ ነገር ነው። አንዳንዴ የምናደረጉ ያ በአብዛኛው ለ መለወጥ አለበት። ቤት ሀሳብ ታቅደው መቀመጥ ይችላል። አቅዶ አስቀምጦ፣ በተቻለ መጠን ደግሞ ልውጡንም በጣም እንደ አድማሱም ሳያሰፉ፣ በቤተሰብ በልጆች እና በሚስት በባል ደረጃ በቅርብ ደረጃ ማድረግ ይገታ ጥሩ ነው። በስራ ቁጥር በዛው ልክ በተሰጠው ልክ ያኛውን በዛ ልክ ስለሚሰጥ ያንን ለመላት የሚደረጉ ነገር ደግሞ በአጠቃላይ የኑሮ ሁኔታዎችንም ሊያናገስ ለምሳ ጥንቃቄ መደረግ አለብ፣ ብዬ አስባለሁ። ወይዘሮ አያንቱ አሜሪካ ይኑሩ እንጂ እዚህ ለተወለዱ ልጆቻቸው ሁሌም ልዩ ነው ስለሚሉት ስለ ኢትዮጵያው የገና በዓል ምንነት እንደሚያስተምሩ ይናገራሉ። እኔ አሜሪካን አገር ብኖርም ልጆቹ ያቀን ለምን ታስቦ እንደሚሆን እናስረዳቸዋለን፣ ያውቃሉ ብዙ ጊዜ ግን እዚህ ያቀር ቤተክርስቲያን ላይ ወይ የኢየሱስ ክርስቶስ የመወለጃ ቀን መሆኑ ይታወቃል እንጂ ኤግዛክትሊ በደንብ እንደ ኢትዮጵያ ገና አይነገርም። የኢትዮጵያ ገና ከጾሙ ጀምሮ ቀኑ እስኪደርስ ድረስ የኢየሱስ ክርስቶስ የተወለደበት ቀን መሆኑን ሁሉ ሰው ያቀዋል። ያንን ተመርኩቶ ነው እዚህ ብዙ ጊዜ ለዛ ቀን የምታየው። ለዛ ብቻ ሳይሆን በቃ ለስጦታ መቀባበያ መሆኑ ላይ ነው ፎከስ የሚደረገው ሌላ ትልቅ ነገር የሚያደርጉት ሳንታ ክላውስ የሚባል የሰው አለ። ያንን ሪፕሬዘንት ያደርጋል። ብዙ ጊዜ ልጆቹ እንደውም ለዛ ምን እንደሚፈልጉ መንገራቸውን ሳንታ መቶ ስጦታ እንደሚያስቀምጥ ነው። ኤርሊ ኤጅ ላይ ብዙ ጊዜ የሚያውቁት እንደ ካልቸር ሆኖ የተያዘው እዚህ፣ ኢትዮጵያው ገና ላይ እንደዛ አይነት ነገር የለም። አንድ ነገር ነው ያለው፣ ገና ኢየሱስ ክርስቶስ የልደት ቀን ነው ተብሎ ይታወቀው። እዚህ ግን ብዙ ጊዜ ሞር ስለ ሳንታ ክላውስ ያወራሉ። ልጆቹም ያንን በጣም ትልቅ ቦታ ይስጡታል። ያደረ እንደውም በአንዳንዴ እንጠቀምበታለን። እንግዲህ እንዲህ ካረጋችሁ ለሳንታ ነው የምንነግረው፣ ይሄ አታገኙም፣ ያን አታገኙም የሚል ነገሩላ እንደ እንትን ሆኖ እንጠቀምበታለን። የአውሮፓውያኑ አዲስ አመት አከባበርን በሚመለከት ወጣ ብሎ ዋዜማዎቹን ከወዳጅ ቤተሰቦች ጋር እየተጨዋወቱ ከማሳለፍ ውጪ ብዙም የተለየ ነገር የማያደርጉ መሆኑን ያነጋገርናቸው ሶስቱም እንግዶቻችን ተናግረዋል። ነገ የሚብተውን የአውሮፓውያን አዲስ ዓመት ከኢትዮጵያው አዲስ ዓመት ጋር በማነጻጸር ያለውን ልዩነት የሚያስረዱት ወይዘሮ አያንቱ እንዲህ ይገልጹታል። አዎ በጣም እዛውጣለሁ። የኢትዮጵያ አዲስ ዓመት በጣም ደስ ይላል። እንግዲህ እዛ ስላደብቶናል፣ ግን በጣም ልዩነታቸው የተለያየ ነው። ያኛው በጣም እንዴት ነው ከለርፉል የሆነ ከእንዴ ነው ከሽታው አንስቶ ከሁሉ ነገር አንጻር የኢትዮጵያውን ኒው ይር ያስደስተኛል ለኔ ማለት ነው። ግን ልዩነት በጣም አላቸው። የዚህም ሀገር ቆንጆ ነው፣ ያው ፋየርወርክ ምናምን ይኖራል። ግን ለኔ በጣም በጣም አብልጬ ደስ የሚለኝ ኢትዮጵያው ኒው ይር ነው። ኒው ይር እስፔሻሊ የኢትዮጵያውን መርጣለሁ። ያለው በዓል ልጆቹ አበባየዎች ሲሉ ቤተሰብ እንዴት እንደሚጠብቅ ከእናት አባት ከወንድም ከህት ከሆነ ያለው የዳቦ ሴር የሆኑ ጠዋት ተነስተ የምታደርገው ነገር ሁሉ ነገር ኢትዮጵያው በጣም እንግዶቻችንን አመሰግናለሁ። አዲሱን የአውሮፓውያን ወይም የጎርጎሮሳውያን ሁለት ሺህ ሀያ አራት ለሚያከብሩ ሁሉ መልካም ጊዜ እመኛለሁ። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የምናደርሰውን የመስታወት መሰናዷችንን ነው እየተከታተላችሁት ያላችሁት። በአሜሪካ ድምፅ የሚተላለፉት ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በቀጥታ መከታተል ትችላላችሁ። አድማጮቻችን ለሚኖራቸው አስተያየቶች አት ቪኦኤ አማሪክ የፌስቡክ ሃሽታግ ቪኦኤ የኤክስ ገጻችን ነው። ተከተሉን፣ አስተያየቶቻችንም አጋሩን። በዩናይትድ ስቴትስ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን አውሮፓውያኑን አዲስ ዓመት እንዴት ያከብሩታል በሚል በተለይ በቨርጂኒያ ግዛት ከሚኖሩ ትውልደ ኢትዮጵያውያን ጋር ያደረግነውን ቆይታ ነው ተከታትለን የተመለስ ነው። አሁንም ከዚሁ ከፈረንጆች አዲስ ዓመት አከባበር ሳንወጣ በዓሉ በኢትዮጵያ ያለው ድባብስ ምን ይመስላል የሚለውን እንቃኛለን። ዛሬ እኛ በምንገኝበት ዋሽንግተን ዲሲ እንደ አውሮፓውያኑ አቆጣጠር 2023ን ሸኝተን 2024ን የምንቀበልበት የአዲስ ዓመት ዋዜማ ነው። ባለፈው ሳምንት ከተከበረው የፈረንጆቹ የገና በዓል ጋር ተደምሮ የበዓሉ ድባብ እጅግ የደመቀ ነው። ውጪው በተለያዩ ጌጦች እንደተዋበ፣ ግብይቱ እንደቀጠለና ሰዎችም እንደየእምነታቸውና እንደየኑሯቸው በተለያየ መልኩ አዲሱን ዓመት እየተቀበሉ ነው። ኢትዮጵያ በበኩሏ የምትከተለው የቀን አቆጣጠር የተለየ በመሆኑ ይህንን የፈረንጆች አዲስ ዓመት አታክብር እንጂ በተለይ በመዲናዋ አዲስ አበባ የበርካታ ዓለም አቀፍ ተቋማት መቀመጫ እንደመሆኗ ዕለቱ በተለያዩ ዝግጅቶች ይታሰባል። በተለይ ቀደም ባሉት ዓመታት በዓለም ላይ ስማቸው የገነነው እንደነ ቢዮንሴ ጃሩል፣ ሻምፖል የመሳሰሉ አርቲስቶች እየተጋበዙ ያቀነቀኑባቸው ኮንሰርቶች ይዘጋጁ ነበር። አሁንስ ይህን መሰል ኮንሰርቶች ይካሄዳሉ በኢትዮጵያ ያለው የፖለቲካ አለመረጋጋትና የጸጥታ ችግር በአውሮፓውያኑ አዲስ አመት አከባበር ላይ ጥላ አጥልቶ ይሆን ወይ በሚል ስመኝሽ ኢትዮጵያ ውስጥ ያለውን ሁኔታ ለመቃኘት ሞከረሻል ቀጥሎ ይቀርባል በጎርጎሮሳውያኑ አቆጣጠር አብዛኛው የአለም ክፍል የ2023 ዓ ምትን ሸኝቶ 2024ን ለመቀበል እየተዘጋጀ ይገኛል ከአንድ ሳምንት በፊት ከተከበረው የፈረንጆቹ ገና ቀደም ብለው በተለያዩ ማጋጌጫዎች የደመቁት መንገዶችና የገበያ ስፍራዎች ለአዲስ ዓመቱም አቀባበል ለማድረግ ሽርጉድ ሲሉ ከርመዋል። የመዝናኛ ስፍራዎችም የአዲሱን ዓመት ዋዜማና ለዕለቱ የተዘጋጁ የሙዚቃ ድግሶችን ርችቶችንና ሌሎች ትዕይንቶችን እያቀረቡ ነው። በተቃራኒው በግብጽ እና በጁሊያን አቆጣጠር ላይ የተመሰረተ የዘመን አቆጣጠር የምትከተለው ኢትዮጵያ ዘመን የምትለውጠው መስከረም አንድ ቀን በመሆኑ ዛሬ ለአብዛኛው ነዋሪ መደበኛ ቀን ነው። ያም ሆኖ ግን የበርካታ ዓለም አቀፍና አህጉራዊ ተቋማት መቀመጫ የሆነችው አዲስ አበባ የተለያዩ ዲፕሎማቶች፣ ጎብኚዎችና ሌሎች የውጭ አገር ዜጎች መኖሪያም እንደመሆኗ የአውሮፓውያኑ አዲስ ዓመት በተለያዩ የሙዚቃ ድግሶች ሲከበር ቆይቷል። ዘንድሮስ በዓሉ በአዲስ አበባ ምን ይመስላል ስንል የሙዚቃ ድግሶችንና በአዲስ አበባ የሚካሄዱ የተለያዩ ዝግጅቶችን በማሰናዳት የሚታወቀውን የፒኤምጂ ኢቨንት ስራ አስኪያጅ ናሁሰናይ አያሌው ጠይቀ ነዋል ያው እንደሚታወቀው አዲስ አበባ የዲፕሎማቲክ ሲቲ ስለሆነች እና የተለያዩ የውጭ ዜጎች የሚገኙባት የተለያዩ ኤክስፓቶች እና ዲፕሎማቶች የሚኖሩባት ከተማ በመሆኗ እንደዚህ አይነት ዓለም አቀፍ ዝግጅቶች መደረግ አለባቸው ብለን በሱ ምክንያት ይሄንን ዝግጅት ታዘጋጅተናል። ይህ ኢቨንት የኒው ይየርስ ኢቭ ዲሰምበር ተርቲ ፈርስት የሚዘጋጅ በሸራተን ሚዚካል ፋውንቴን ውስጥ የሚዘጋጅ ኢቨንት ነው። ፒኤምጂ ኢቨንትስ የአውሮፓውያኑን 2024 ለመቀበል ከሸራተን አዲስ ጋር በመተባበር ታህሳስ ሀያ ትልቅ የሙዚቃ ድግስ አዘጋጅቷል። በዕለቱም የዳንሶል ሙዚቃ አቀንቃኝ የሆነው ጃማይካዊው ቤኒማንን ጨምሮ እንደ ጎሳዬ ተስፋዬ እና ዳዊት ጽጌ ያሉ ታዋቂ ኢትዮጵያዊ ድምፃውያን እንደሚገኙም ናሁሰና ይገልጾልናል። በዓሎች እንዲህ አይነት በዓሎች አዲስ አበባ እንደ ትልቅ ከተማ እንደመሆኗ በደንብ ይከበራል ምክንያቱም የተለያዩ ከውጭ የሚመጡ እና ደግሞ ሆም ካሚንግም ከተለያየ ሀገር ያሉ ኢትዮጵያውያኖች ዲያስፖራዎች የመጡበትን ጊዜ ስለሆነ እሱን በማስመልከት ሕዝቡ በጣም ይዝናናል። በጣም ጥሩ ጊዜ ያሳልፋል። ስለዚህ እንዲህ አይነት ኢቨንቶች መኖራቸው ያው ያንን ኦፕሽን ሰፊ ያደርገዋል ማለት ነው። የፈረንጆቹ አዲስ ዓመት ከሸራተን በተጨማሪ በኢትዮጵያ ስካይላይት ሆቴል ሚካኤል በላይነ፣ ሳሚዳንና አብርሃም ገብረመድን የመሳሰሉ ትላልቅ አርቲስቶች ሙዚቃቸውን በሚያቀርቡበት የሙዚቃ ድግስም እንደሚከበር የተለቀቁ ማስታወቂያዎች ያመለክታሉ። ያም ሆኖ ግን ኢትዮጵያ አሁን የገጠማት የፖለቲካ ውጣ ውረድ፣ የጸጥታ ችግርና የኢኮኖሚ ቀውስ በፈረንጆቹ አዲስ ዓመት በዓል አከባበርና በአጠቃላይ የመዝናኛ ኢንዱስትሪ ላይ ከፍተኛ ጥላ እንዳጠላበት ባለሙያዎቹ ይገልጻሉ። እንደ ማንኛውም ኢንዱስትሪ እንደውም እንደ ማንኛውም ኢንዱስትሪም ከፍ ባለ ሁኔታ ይሄኛውን የእኛን ኢንዱስትሪ የኢንተርቴንመንት ኢንዱስትሪውን በጣም አፌክት አርገዋል። የቱሪዝም ኢንዱስትሪን በጣም አፌክት አድርጓል። አጠቃላይ የሚቲንግ ኢንሴንቲቭ፣ ኮንፈረንስ እና የኢቨንቶችን ሁኔታ በጣም አፌክት አድርጓል ግን ያው እንደ ሀገር ሪከቨር እንዲያደርግ እና ኢንዱስትሪው ወደ ነበረበት እንዲመለስ ከዛም የተሻለ እንዲሆን እየተሞከረ ያለ ሁኔታ ነው ያለው። ስለዚህ እንደ አይነት ኢንተርቴንመንት ኢቨንቶች፣ እንደዚህ አይነት ማይስ ኢቨንቶች፣ የተለያዩ ኢቨንቶች መኖራቸው ደግሞ ያንን የተረጋጋ መንፈስ ለመፍጠር የራሱ አስተዋጽኦ ይኖረዋል ብለን ነው የምናስብ። ኤልያስ አማን ጋዜጠኛ ሲሆን በኢትዮጵያ ቴሌቪዥን መዝናኛ ክፍል ውስጥ ለበርካታ ዓመታት ሰርቷል። በዚህም ምክንያት ከኢትዮጵያ ሚሊኒየም አንስቶ ለፈረንጆቹ አዲስ ዓመት ይዘጋጁ የነበሩ በርካታ የሙዚቃ ድግሶችን ተገኝቶ የመዘገብ ዕድል አግኝቷል። በመሆኑም ቀደም ባሉ ዓመታት ይካሄዱ የነበሩት ተመሳሳይ የሙዚቃ ድግሶች የበለጠ የደመቁ እንደነበሩና ከውጭ ተጋብዘው የሚመጡት ሙዚቀኞችም በዓለም ከፍተኛ ተወዳጅነትን ያገኙ እንደነበሩ ያስታውሳል። ብዙ አርቲስቶች መጥተው ነበረ። በተለይ ደግሞ ይህን ነገር ትልቁን ክሬዲት የሚወስዱት ያው ሼክ መሐመድ አሊ አላሙዲ ናቸው። ብዙዎቹን አርቲስቶች የሚያመጡት እነሱ ናቸው። ምክንያቱም ያው ብዙዎቹ አርቲስቶች ኢትዮጵያ ውስጥ የመጡት መላው ዓለም ተፈላጊ በሆኑበት ብዙ ሰው ያያቸው የእነሱን ኮንሰርት ሊታደም በሚፈልግበት ጊዜ ነው። እነ ሪሐና እነ ቢዮንሴ፣ አረኬሊ፣ እነ ጃሩል፣ እነ ሸምፖል ብዙ አርቲስቶች መጥተዋል። ኢትዮጵያ በመምጣታቸው በራሱ ትልቅ ዜና ነው። ያው ብዙ አድናቂ ተከታይ ወይም ፋን የምንለው ነገር ስላላቸው በኢንተርኔት እና በሚከተሉት ሶሻል ሚዲያዎች አንፃርም ያው ኢትዮጵያ ስም ተያይዞ ይነሳል። እኛም እዚህ ሆነን የእነሱ መምጣት አስቀድሞ ስንሰማ ለየት ያለ ስሜት የሚፈጥርብሽ ነገር አለ። እንደ ቢዮንሴና ጃሩል የመሳሰሉ ስመገናና ሙዚቀኞችን ወደ ኢትዮጵያ ማስመጣት ትልቅ የገንዘብ አቅምን የሚጠይቅ ነው የሚለው ኤልያስ አሁን ኢትዮጵያ ካለችበት የፖለቲካም ሆነ የኢኮኖሚ አቅም አንጻር ያንን ማድረግ ከባድ ሊሆን ይችላል ይላል። ያለው ስሜት ግን የመቀዛቀዝ ነገር አለ። ከሀገሪቱ ተጨባጭ ሁኔታ አንጻርም በተለያዩ ምክንያቶች ሊታይ የሚችል ነው። እንዳልኩሽ ደግሞ ከፍተኛ ክፍያ የሚጠይቁ አርቲስቶች በአሁኑ ሰዓት ለማምጣት የሚያስችል የግል ፕሮሞተሮች ወይም ክፍለ ኢኮኖሚ ወይም ደግሞ በውጭም የሚኖሩ ፕሮሞተሮች ላይኖሩ ይችላሉ፣ ወይም ደግሞ ሌሎች ምክንያቶች ሊኖሩ ይችላሉ። ግን ባለፉት አስር ከዓመታት ወይም እንደዛ ለሚጠጋ ጊዜ ያለው ሁኔታ ከባለፈው ጋር የሚነሳሰር አይደለም። በተለይ ከዚህ ከሙዚቃ ግራንድ ኮንሰርቶች ከምንላቸው አንጻር ያለፉት አምስት ዓመታት ለኢትዮጵያ ፖለቲካ ፈታኝ ዓመታት ናቸው። በሰሜን ኢትዮጵያ ለሁለት ዓመታት የተካሄደው ጦርነት ቢያበቃም በአማራና በኦሮሚያ ክልሎች የቀጠሉ ግጭቶች እና በሌሎችም ክልሎች የሚከሰቱ አለመረጋጋቶች ከኢኮኖሚ አቅም መዳከም ጋር ተዳምረው ሕብረተሰቡ ላይ ትልቅ ጫና አሳድረዋል። ይህ ሁኔታ በአዲስ አበባ ነዋሪ እና በመዝናኛ ኢንዱስትሪውም ላይ እንደሚንጸባረቅ ኤልያስ ያስረዳል። አሁን ሀገራችን ውስጥ ባለ ተጨባጭ ሁኔታ ይታወቃል። ለምሳሌ አማራ ክልል ችግር አለ፣ ያው የትግራይ ክልልም ውስጥ ገና ከግጭት በማገገም ላይ ያለው፣ ሌሎች አካባቢዎችም እንደዚህ አይነት ነገሮች ይኖራሉ። ይሄ ነገር ማዕከልም ባለው ለምሳሌ አዲስ አበባ እኔ በምኖርበት አዲስ አበባና በመሳሰሉ አካባቢ ተጽዕኖ የለውም ማለት አይቻልም። ይኖረዋል። በደንብ የሚታይም ነገር ይኖራል። ከዛ አንጻር የበዓል ድባብ አሁን ብታነጻ አነጻጽረፍ እትይልኝ ከዚህ እነዚህ ድባቦች ተነስቶ እንደ በፊቱ ነው አለልሽ አይደለም። ያም ሆኖ ግን ያም ሆኖ ግን ኤልያስ እንደሚለው በአዲስ አበባ ለአውሮፓውያኑ አዲስ አመት የተዘጋጁ የሙዚቃ ድግሶችን የሚታደሙ ሰዎች ምናልባትም የሀገሪቱ የጸጥታም ሆነ የኢኮኖሚ ሁኔታ ቀጥተኛ ችግር የማይፈጥርባቸው ሊሆኑ እንደሚችሉ ይገምታል። ሰላም በጣም አስፈላጊ እንደሆነ ያው ሁላችንም እንረዳለን እስፔሻሊ ደግሞ እዚህ ቱሪዝም ኢንተርቴንመንት እና የኢቨንቶችም ሁሉ የተለያዩ ነገሮች፣ ወይም የቱሪዝም ካምፔኖች አፕን የሚያደርጉት ሰላም ሲኖር ነው። እዚህ እሱ ደግሞ መግደሉ ትላልቅ ሚቲንጎች፣ ኢትዮጵያ ሊደረጉ የሚችሉ ትላልቅ ኮንፈረንሶች፣ ትላልቅ ፌስቲቫሎች፣ ሊደረጉ የሚችሉ ትላልቅ ኢቨንቶች በዚህ ምክንያት እንዳይደረጉ ሲሆን ቆይቷል። ዲፕሎማቲክ መቀመጫ በመሆን ከዓለም ሶስተኛ ከተማ ናት። እንደዛም ሆኖ ግን ፖቴንሻሏ ያን ያህል ትልቅ ሆኖ ግን ምንም ልንጠቀምበት እና ቱሪዝሙን የማይስ ኢንሰንቲቮቹን ሁሉ መጠቀም አልቻለም። በጣም አፌክት ያደርገዋል። ሴፍቲ እና ሴኩሪቲ የመጀመሪያው ሪኳየርመንት ስለሆነ ማለት ነው። ፒኤምጂ እና ሸራተን አዲስ በጋራ ባዘጋጁት የሙዚቃ ድግስ ላይ እስከ ሶስት ሺህ ሰዎች ይገኛሉ ተብሎ ይጠበቃል ከታዋቂ ሙዚቀኞቹ በተጨማሪም ከሀገር ውስጥና ከውጭ የተጋበዙ ዲጄዎች የአውሮፓውያኑን 2024 መግባት ለታዳሚዎቻቸው ያበስራሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ የአውሮፓውያኑን አዲስ ዓመት አስመልክቶ ከአሜሪካ ድምፅ ራዲዮ እያስተላለፍን ያለውን ልዩ የበዓል ዝግጅት ነው እየተከታተላችሁ ያላችሁት። እያስተናገድናችሁ ያለነው ስመኝሽ የቆየና ደረጀ ደስታን ነን። ወደ ቀጣዩና የኢትዮጵያ ወጣቶችና የቲክቶክ አጠቃቀማቸውን ወደሚቃኘው ዝግጅት እናልፋለን። ቲክቶክ በኢትዮጵያ ወጣቶች ዘንድ ከጊዜ ወደ ጊዜ በይበልጥ እየተዘወተረ መምጣቱ ይስተዋላል። ባለሙያዎች ታዲያ አጠቃቀሙን በተመለከተም ቲክቶክ ይዟቸው የመጣቸው ጠቀሜታዎች ቢኖሩም ጉዳቶች አመዝኗል በማለት ይተቻሉ። ከዚህ ሀሳብ ተጋሪዎች አንዱ የሆኑትና የሕይወት ክህሎት ስልጠና ላይ የሚሰሩት አቶ ብርሃኑ ራቦ የቲክቶክ የትስስር ገጽ ሀሳብን በነፃነት የሚገልጽበት ከመሆኑ ጋር በተያያዘ አብዛኞቹ ወጣቶች የሚያጓሯቸው ይዘቶች ማህበረሰባዊ እሴትን የሚሸረሽሩ እየሆኑ መጥተዋል ሲሉ ይተቻሉ። የስነ ልቦና ባለሙያው አቶ ያፌት ከፈለኝ በበኩላቸው ሁልጊዜም አዳዲስ የቴክኖሎጂ ውጤቶች ሲወጡ ጥቅምና ጉዳትን ይዘው እንደሚመጡ ገልጸው ቲክቶክም ከስነ የልቦና አንጻር ሲታይ በወጣቶች ላይ የሚፈጥረው ተጽዕኖ እንዳለ ይናገራሉ። በዚህ ዙሪያ ባለሙያዎችን ያነጋገረው የመስታወት ባልደረባችን አስማማው አየነው ተከታዩን አዘጋጅቷል። በኢትዮጵያ የወጣቶችን ቀልብ ለመግዛት እየቻሉ ካሉ ማኅበራዊ ትስስር አውታሮች መካከል ቲክቶክ አንዱ ነው። በእርግጥ ተወዳጅነቱ በዓለም አቀፍ ደረጃ እንዳደገ የሚነገርለት ይህ መተግበሪያ አጫጭር ቪዲዮዎች በማጋራት አዝናኝና ቁም ነገር አዘል መረጃዎችን በሙዚቃ ተዋስዶ የሚቀርብበት መድረክ ሆኗል። ቲክቶክ ለወጣቶች አማራጭ የገቢ ማስገኛ እየሆነ መጥቷል የሚሉት የአሜሪካ ድምፅ ያናገራቸው የማኅበራዊና ስነ ቦና ባለሙያዎች ግን በኢትዮጵያ ከጥቅሙ ይልቅ ጉዳቱ እያየለ ስለመምጣቱ ይገልጻሉ። የሕይወት ክህሎት ሥልጠና ላይ የሚሰሩት አቶ ብርሃኑ ራቦ እንደሚሉት በቲክቶክ ላይ የሚታዩ ከማኅበራዊ ሴት ያፈነገጡ የወጣቶች ድርጊቶች የትውልዶች የሴት ቅብብሎች ላይ ክፍተት የሚፈጥር ነው የትውልድ ድረት የማቋርጥ ነው ክፍተት ሊኖር አይችልም ምክንያቱም በአካል በአንደበት በሀሳብ በቲውፊት እንገናኛለን አንዱ ትውልድ ከአንዱ ትውልድ ፈጽሞ ተቆርጦ አይቀርም ብዬ አስብ ነበርና አሁን ግን የሚታየው ነገር ከፍተኛ የሆነ የትውልድ ክፍተት ሊፈጥር የሚችል አስደንጋጭ ሁኔታ ለእኔ ቲክቶክ ከጥቅሙ ይልቅ በከፍተኛ ደረጃ ጉዳቱ የሚያመዝን። አሁን አንዳንድ ወጣቶች ምናልባት ገንዘብ አግኝተውበት ሊሆን ይችላል። ብዙ ፎሎወር ስላላቸው በማስታወቂያ በመስራት የተለያዩ ነገሮችን በማድረግ ራሳቸውን በማስታወቅ የተወሰኑ በጣም ጥቂት እኛ እንኳን በምናውቀው እኛ እንኳን በምንቀርባቸው ወጣቶች በአብዛኛዎቻቸው ጊዜያቸውን ሰጥተው፣ ገንዘባቸውን ሰጥተው፣ ጤናቸውን ሰጥተው ማህበራዊ ኃላፊነታቸውን እና ማህበራዊ ግንኙነታቸውን መስዋዕት አርገው የማይታይ የማይጨበጥ የማይዳሰስ ከንቱ ዓለም ውስጥ ተዘፍቀው ትምህርታቸውን መማር እስከማይችሉ ድረስ፣ ሌላ ስራ መስራት እስከማይችሉ ድረስ፣ ሌላው ቀርቶ አይናቸውን ከስልክ ላይ ነቅለው ሩቅ ማየት እስከማይችሉ ድረስ ከፍተኛ የሆነ ጥናት የማያስፈልገው በግልጽ የሚታይ ወጣቶች እጅግ እጅግ በሚያሳዝን ሁኔታ ጉዳት እየደረሰባቸው እንደሆነ ነው እና በድርጅታችን ውስጥ የተለያዩ ወጣቶች እየመጡ የምንሰማው። እንደ አውሮፓያን አቆጣጠር ሁለት ሺህ አስራ ስድስት ላይ በቻይና የተሰራው ቲክቶክ የማህበራዊ ትስስር ገጽ በጥቂት ዓመታት ውስጥ በቢሊዮን የሚቆጠሩ ተጠቃሚዎችን ለማፍራት ችሏል። ሁልጊዜም አዳዲስ የቴክኖሎጂ ውጤቶች ሲወጡ ጥቅምና ጉዳት ይዘው እንደሚመጡ የሚገልጹት የስነ ልቦና ባለሙያው አቶ ያፌት ከፈለኝ ቲክቶክም ከስነ ልቦና አንጻር ሲታይ የራሱ የሆነ ተጽዕኖ እንዳለው ያብራራሉ። ከደቂቃዎቹ ማነስ ጋር ተያይዞ የአትኩሮት መጠን ላይ አንድ ነገር ላይ አንድ ሰው አትኩሮቱን አቆይቶ አዳምጦ አብሰልስሎ ከመመለስ ይልቅ ቶሎ ቶሎ ፈጣን ፈጣን አዳዲስ መረጃዎች መሆኑ፣ በተለይ ደግሞ ታዳጊ የሆኑ አይምሮዎች ላይ የሚፈጥረው ጫና ቀላል የሚባል አይደለም። ሁለተኛ ነገርየው ከአዲስ ነገሩ ጋር ከመገናኘቱ አንጻር እዛ ነገር ላይ ጥገኛ እንዲሆን እንግዲህ የሰውነታችን ውደት ውስጥ ካሉት አነቃቂ ነገሮች ውስጥ የተፈጥሮው የዶፓሚኑን የበለጠ እያመነጨ አምጣ አምጣ የማለት ፍላጎት እና ያቺ አምጣ አምጣ የምትለው ፍላጎት ጥገኛ የማድረግ ነገርን ያመጣል። ሶስተኛ ከስሜት ጋር የተገናኙትን እክሎች ነው። እንግዲህ ለምሳሌ በሁኔታ ውስጥ እንዲደብረን አይፈቅድልንም። ትንሽዬ የመሰልቸት ወይ ደግሞ የመደበር ስሜት ካለ ጊዜ ውስጥ ለካ ሚያስደስት ነገር አለ፣ የሚያዝናና ነገር አለ። እሱን አምታይል እና እዛ ውስጥ ይመጣል። ያንን ካላገኘ ደግሞ እዛው ስሜቱ ላይ ጫና ሊያሳድር ነው እና በአጠቃላይ እንግዲህ ከሥነልቦናው ውስጥ ያሉትን ከአስተሳሰባችን የማብሰልሰል የማመዛዘን አቅም ጀምሮ ስሜታችን ላይ ማህበራዊ ሕይወትን ከመገንጠል በበለጠ የእንቅልፍ ሥርዓተ ዘይቤያችንን ማዛባት እያለ አንዱ አንዱን እየጎተተ እንግዲህ የአጠቃላይ ደህና መሆናችን ላይ ደህና እነታችን ላይ ከፍተኛ ቃን ያሳድራል ማለት ነው። መቀመጫውን ዋሽንግተን ዲሲ ያደረገው ፒው የምርምር ተቋም የወጣቶችን የማህበራዊ ትስስር አጠቃቀም አስመልክቶ በቅርቡ ይፋ ባደረገው ጥናት እድሜያቸው እስከ 17 ከሚደርሱ ወጣቶች መካከል 18 በመቶዎቹ ቲክቶክን ያለማቋረጥ ይመለከታሉ ይላል። ይህም ከዩቲዩብ ቀጥሎ በወጣቶች በስፋት የሚዘወተር መሆኑን በጥናቱ ማረጋገጡን የምርምር ተቋሙ ል በኢትዮጵያም ብዙሀኑ ተጠቃሚዎች ወጣቶች መሆናቸውን የሚገልጹት አቶ ብርሃኑ ራቦ ቁጥጥር በማይደረግበት የቲክቶክ የትስስር ገጽ አብዛኞቹ የሚያጋሯቸው ይዘቶች ማኅበራዊ ሴትን የሚሸረሽሩ እየሆኑ መጥተዋል በማለት ወቅሰዋል። ወጣትነት እድሜ የማገናዘቢያ እድሜ አይደለም። እነሱ ትኩረት የሚያረጉት ምንድ ነው? ምንም የውምት መታየት ነው የሚያመጣው ማህበራዊ ቀውስ የሚያመጣውን የምጣኔ ሀብት ቀውስ፣ ፖለቲካዊ ቀውስ ማገናዘብ አይችሉም። ገና አላደጉም፣ ገና አልበሰሉም። ገና የአገር ሁኔታ የአገር ፍቅር ስሜት ለዛውም፣ በእኛ ጊዜ ለዛውም፣ በአሁኑ ጊዜ አሁን ባለንበት ዘመን ላይ ላችሁ ጠልቆ አልገባም። ስለዚህ የሆነ ነገር አዩ ተቆርጦ መለጠፍ ነው። ለምን የነሱ ፍላጎት አስር ሺህ ሀያ ሺህ ላይክ እና ሼር ማግኘትና እሷን ወደ ወደማይጠቅም ሸረፍራፊ ሳንቲም መቀየር ነው። እና ልክ ራሱ የቲክቶኩ አልጎሪዝም እንደሚሰራው በትክክለኛው በቀን የሆነች ደቂቃ ላይ የሆነች ሰዓት ላይ እየገቡ ሰርተው ቢዝነሳቸውን ወይ ደግሞ ገበያቸውን እያደሩ የተቀረውን ስልካቸውን ወይም ስማርት ያልሆነ ስልክ በመያዝ ተሯሩጦ ለአገር ምጣኔ ሀብ ጥቅም የሚያስገኝ ነገር መስራት ይችሉ ነበረ። ኤዲቶሪያል ፖሊሲ የላቸው፣ ያገኙትን ነው የሚለጥፉት፣ ያንን ሚሊዮኖች ይቀባበሉታል። ከፍተኛ የሆነ ይህ ነገር አንድ ተብሎ በጊዜ እናቅተን የማንሰራበት ከሆነ ከፍተኛ የሆነ ቀውስ ያስከትላል። የስነ ልቦና ባለሙያው አቶ ያፌት በበኩላቸው አጠቃቀሙ በምን መንገድ ነው ሊቀኝ የሚገባው የሚለው ነጥብ ላይ ለመድረስ መጀመሪያ ተጽዕኖዎቹ በግልጽ ተለይተው ሊቀርቡ ይገባል ይላሉም። የሌት ካመር አድቫንቴጅ ወይም ዘግይቶ የመጣ ሰው የሚያገኘውን እድል አይነት ነገር ይዞ የመምጣት አለ። ለምሳሌ ከስር ጀማሪ ወጣቶች በዛ በማስታወቂያ መንገድ ገቢም በማግኘት ሊሆን ይችላል። በተለያዩ መንገዶች ምርታቸውን አስተዋውቀው ሊሆን ይችላል። እቃዎችን በመሸጥ ሊሆን ይችላል። ከራሳቸው አልፈው ቤተሰብን የመደጎም ኢኮኖሚያዊ ለውጥ ማድረግ ለራሳቸው የተሻለ ህይወት ለማምጣት ጠቃሚ ሆኗልም የሆነላቸውም አሉ እና በዛ አንጻር ሲታይ ተገቢ ነው ግን ሁሉም ነገር ባለው ነገሮች ውስጥ መታየት ያለበት ነው። ለምሳሌ የሀገራችን እንግዲህ በፊት በነበረው ጥናት መሰረት ስልሳ ስምንት በመቶ ከኢትዮጵያ ህዝብ ውስጥ ከሰላሳ አምስት አመት በታች ነው ነው ከዛም ደግሞ ከአስራ አራት አመት በታች ያሉ ደግሞ እጅግ ይበዛል ነው እና ይህ ትልቅ አምራች ኃይል ነው እና አጠቃላይ የሙያዊ ህይወታቸው ላይ እንዴት እየሄደ ነው የሚለው ከስራ ጋር የሚያጠነው የስነ ልቦና ዘርፍ እዛ ላይ እንትን ያደርጋል። ምን ያህል አዳጊ ነው ሙያው እያደገ ነው ወይም ሄደው ወይስ በአንድ ጊዜ ብቻ ታይታ የምትጠፋ ወይ የሆነ ወቅት ላይ ትገኘዋለች ነው ወይ የሚለው ነው። ሁለተኛው የማህበራዊ ህይወት እና ክዋኔ ላይ ነው። ማህበራዊ ህይወት ላይ የመግባቦት ክህሎታቸው ላይ የሚፈጥረው ጫና እጅግ ከፍተኛ ነው። ቅድም ደግሞ እኔ እንዳነሳሁት ከግላዊ ህይወታቸው ላይ ከስሜታቸው፣ ከድብርት አንጻር ከእንቅልፍ ስርዓተ ዘይቤ መዛባት አንጻር ያለው ሚና ደግሞ ከፍተኛ ነው። በተጨማሪ ደግሞ እንግዲህ በሁለቱም ስርዓተ ጾታዎች ላይ የሚፈጥረው እንደ ማህበረሰብ ከሚነካው ውስጥ ደግሞ እርስ በርስ ያለው ማስተጋበር ላይ ሁሉም እንግዲህ እንትን ሆነ ማለት ነው። ሚዲያ ሆነ ማለት ነው። ሁሉም ሰው ዛሬ ተነስቶ የሆነ ነገር በዛ በዛ በይነ መረብ ሲለቅ እንደ ትልቅ ዜና ተቋም ሙሉ ህዝብ ያን ነገር ነው ያየው እና ያ ደግሞ ትንሽ ጥፋትም ሲያጠፋ እዛ ሰውዬ ላይ የሚፈጥረው ከፍተኛ የሆነ ጫናዎቹ ሰውዬው ላይም ከፍተኛ ነው። ለምሳሌ ሳይበር ቡሊንግ የምንለው ወይም ከፍተኛ የሆነ ጫና ከማህበራዊ ከማህበረሰቡ እዛ ሰውዬ ላይ የሚወረወረው ጉዳት ያደርሳል እና እነዚህ እነዚህ ነገሮች ጠቅሰን የማንጨርሳቸው አይነቶች ሊሆኑብን ነው። ስለዚህ የሚያሳድሩት ጫናዎች በደንብ ግምት ውስጥ ገብተው እንዴት እንዴት እነዚህ ነገሮች የሚጠቅመንን አስቀርተን የሚጎዳውን መጥነን እንሄዳለን የሚለው አትኩሮት ያስፈልገዋል ማለት ነው። ከቲክቶክ ጋር በተያያዘ ወጣቶች ላይ የሚደርሱ ስነ ልቦናዊ ጫናዎችና ጉዳቶችን ለመቀነስም ሊወሰዱ ይገባል ያሏቸውን የመፍትሄ ሀሳቦች የስነ ልቦና ባለሙያው እንደሚከተሉ ያስረዳሉ። አንደኛ ሰዓቱ ነው። የምንጠቀምበትን ሰዓት እርግጥ ከአስራ ስምንት ዓመት በላይ ይባላል እንጂ ራስን ለመግዛት እጅግ አደገኛ ነው እና እነዛን የሚቆጣጠሩ ነገሮች በጣም አስፈላጊ ናቸው። ሁለተኛው ያ ነገር እየገፋ የሚሄድባቸው ነገሮች ናቸው። ለምሳሌ ቆስቋሽ ይሆናሉ። አሁን የተለያዩ ምስሎች፣ ጭፈራ፣ እንቅስቃሴ ምናምን ካዩ በኋላ እያገኘ ነው መረጃ እንግዲህ እነዛ ነገሮች ናቸው የገፉን ወደ ፖርኖግራፊዎችን ለማየት ፖርኖግራፊ ደግሞ አንጎላችን ላይ አጠቃላይ ሰውነታችን ለሚፈጥረው ጫና ከዛ ከሥርዓተ ጾታ ጋር ያለው ግንኙነት ለሚፈጥረው ጫና የበዛ ነው። ስለዚህ አንዱ ደረጃ ጋር ስንቆርጠው እነዛን ነገሮች ያስተካክልናል ማለት ነው። ይህም ሁለተኛው እንግዲህ የምንቃኝበት ስልት ነው። ሶስተኛው በውጭው ዓለም ዲቶክስ ይሉታል። ዶፓሚን ዲቶክሲፊኬሽን እና ሶስት ቀን አራት ቀን በስነስርዓት ያንን ነገሮች ከዛ ነገር ሙሉ ለሙሉ መጽዳት ከትንንሽዬ ባህሪዎች ይጀምራሉ። ለምሳሌ ስልካችንን አውጥቶ ጠረጴዛ ላይ አለማስቀመጥ ሊሆን ይችላል። እንዳያስታወሰን ከኪሳችን ውስጥ ማድረግ ልንተኛ ስንል ስልካችንም መጎርጎር፣ ከጠዋት ከእንቅልፋችን እንደተነሳን የመጀመሪያው ነገር ያንን ነገር ማድረግ ከዛም ወደ መታጠቢያ ቤት ስንሄድም ይህንኑ ነገር ይዘን መግባት። እነዚህ ለመተው በየቀኑ ትንንሽዬ ብንሞክር ትልቅ ለውጥ ያመጣል። በባህሪው አካሄድ እንግዲህ ይህን መጠን መጠን እየቀነሰ የሚሄደው ወይም በእንግሊዝኛ አጠራሩ ሲስተሚክ ዲሰንስታይዜሽን የሚባለው ነው። ድንገት ይህንን ከበይነ መረብ አውጥተን ማንበብ ከፈለግን፣ አራተኛ ይህን ነገር እንግዲህ እንደ ዲቶክስ ወይም ሙሉ ለሙሉ እንደ ሱባኤ ባህላዊ ወይም ይሄ አገር በቀል የሆኑት ነገሮችን ስናይ ሁለት ቀን ሶስት ቀን ስንለየው አይምሯችን ውስጥ ያለውን የእያንዳንዱን ዑደቶች ያስተካክለዋልና ያንን ለመበጀት ይረዳል። በዛ ሂደት ውስጥ እንግዲህ ይህ የመደበት ስሜቶችን ሌሎች ስሜቶችን ማስተካከሉ የተሻለ አማራጭ አመጣልናል። ከዛ ደግሞ እርስ በርስ ያለውን ግንኙነቶች ለምሳሌ በስነስርዓት ስርዓት በደንብ በጥናት የተረጋገጠው የሆነ ወቅት ላይ የላይክ የሚያገኙት ብዛት አትኩሮት የሚሰራቸው ብዛት ልክ እንደ ሽልማት አንጎላቸው ውስጥ ያለውን የዶፓሚን መጠን ከፍ ያደርገው እና ከዛ ያቺ ስታንስ ይወርዳል። ልክ እንደ ቡና መሆኑ ነው። እንግዲህ ስለዚህ እነዛን ነገሮች ውስጥ ማጽዳት ለምንፈልገው ዓላማ የተጠቀምንበት መሆኑን ግልጽ ማድረግ አስፈላጊ ነው። ከዚህ የገፋ የገፋ ከመጣ ደግሞ የባለሙያዎች እርዳታ መጠየቅ እጅግ አስፈላጊ ነው። እነዚህም እና ሌሎች የተለያዩ መንገዶች እነዚህም በደንብ ለውጥ ለማምጣት ይረዳል። ከዚህ ባለፈ ከግለሰብ ባለፈ ደግሞ በተቋማቶች ውስጥ ለምሳሌ ትምህርት ቤቶች፣ መስሪያ ቤቶች፣ እነዚህ ነገሮች የሰዓት ገደብ ቢቀመጥላቸው በህግ አግባብ ላይ ደግሞ በተለይ እድሜያቸው አነስተኛ የሆኑት እንደየእድሜያቸው እንዲመጣላቸው የለመን የአሰራሩ የዚህ የማህበራዊ ድህረ ገጽ ቲክቶክ አሰራሩ ለየት የተለያየ ነገር በማምጣቱ እሱ የሚቃኝበት ፖሊሲዎች ቢቀረጹ በተለይ ደግሞ ለጥቃት የሚያጋልጣቸውን የሴቶችን፣ ህጻናቶችን በተመለከተ ያሉ ነገሮች ላይ በደንብ ማሰሪያ ነገሮች ቢደረጉ ቀስ ቀስ እያለን ለውጥ ማምጣት ይችላል። ጠቃሚ ጠቃሚ ሆኑ ይዘን ጎጆን ደግሞ መቆጣጠር ወደ መቆጣጠር ሂደት ውስጥ እንሄዳለን የሚል አመኔታ አለኝ። እንደ ብሪታንያ፣ ፈረንሳይ እና ቤልጅየም ጨምሮ የተለያዩ አውሮፓ ሀገራት ቲክቶክ በመንግስት ስራ አካባቢ መጠቀም እንዳይቻል እገዳ እየጣሉ ይገኛሉ። አሜሪካ መተግበሪያውን ከፌዴራል ተቋማት ኮምፒውተሮች እንዲጠፋ አስደርጋለች። በአፍሪካ ሶማሊያ በይፋ እንዳገደች የገለጸች ሀገር ስትሆን ሌሎች ሀገራትም ጉዳዩን እያጤኑት ይገኛሉ። በኢትዮጵያ በኩል ግን በጸጥታና ልዩ ልዩ ምክንያቶች ቲክቶክን ጨምሮ የማህበራዊ መገናኛ መተግበሪያዎችን ለተወሰነ ጊዜ እንዳይሰሩ አልፎ አልፎ ከሚወሰዱ እርምጃዎች ውጭ በመንግሥት በኩል ከማገድ ጋር የተያዙ እርምጃዎች ላይ ምን እየታሰበ እንደሆነ ለጊዜው የታወቀ ነገር የለም። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ አስማማውንና እንግዶቹን እናመሰግናለን። እንግዲህ ደረጃ፣ በዚሁ ፕሮግራማችንን ወደ ማጠቃለሉ እየተቃረብን ይመስለኛል። ልክ ነው ስመኝሽ፣ ፕሮግራማችንን እያጠናቀቅን ነው። ከመሰናበታችን በፊት ግን መላው ዓለም ነገ በጉጉት ሊቀበል የሚጠብቀውን የ2024 በዓል ምክንያት በማድረግ የተወዳጇን አሜሪካዊት ሙዚቀኛ መሪያ ኬሪ ዘፈን ጋብዛቸው። ጥሩ ምርጫ ነው። ማሪያ ኬሪ ዘፋኝ ብቻ ሳትሆን የፊልም ተዋናይም ናት። ከ30 ዓመት በላይ በቆየ የሙዚቃ ሕይወቷ ከ220 ሚሊየን በላይ የሙዚቃ ስራዎቿን ሪከርድ መሸጥ ችላለች። በተለያዩ ዓመታትም በሙዚቃ ሰንጠረዣናት ላይ መቀመጥ የቻሉ ስራዎቿንም ለአድማጮች አድርሳለች። ለዛሬ ግን አዲስ ዓመትን በተመለከተ ያዜመችውን ኦልድ ላንግዛይን የተሰኘ ዘፈኗን እንጋብዝ። አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት የመስታወት ልዩ የአውሮፓውያኑ አዲስ ዓመት 2024 ዋዜማ መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸ ነው። እኔ ደረጀ ደስታና እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። በዓሉን ለምታከብሩ መልካም አዲስ ዓመት። ሰላም፣ ደህና አደሩ። thank you